በአህጉራችን ስለ ፊደል ካስትሮ ያለው ስሜት ተመሳሳይ ነው ብለዋል የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ኢራስሙስ ሙኤንቻ። ምክትል ሊቀመንበሩ ለአሜሪካ ድምፅ በሰጡት ቃል ከእርሳቸው የተሻለ ወዳጅ ሊኖረን አይችልም ሲሉም ተናግረዋል። ኩባ የተማሩ ኢትዮጵያውያን አዲስ አበባ ውስጥ ባዘጋጁት የስንበት ስነ ስርዓት ላይ ሚስተር ኢራስሙስ ሙኤንቻን ያነጋግረው እስክንድር ፍሬው ተከታዩን ልኮልናል። የሲያድ ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚያ አላሳየም። በዚህ ሁሉ መሀልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰው ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ አገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ አገራት አንዷ ደግሞ የፊደል ካስትሮ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር አምስት ሺ መሆኑን የኩባና የኢትዮጵያ ሕዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ መሀሪ ለአሜሪካ ድምፅ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት ዕድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለት አልዘነጉም። በእርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ፣ የተለያዩ እንግዶችም እንደሚገኙ ገልጸዋል። የእሁድ ፕሮግራም ላይ ምን የምንገኘው የኩባ በኩባ የተማርን ኢትዮጵያውያን ነው የምንገኘው ከዛ በተጨማሪ እንግዲህ ከአምባሳደሩ ጋር በተነጋገርነው መሰረት እንግዲህ ኩባ በኢትዮጵያ የኩባ አምባሳደር ጋር ተነጋገራቸዋል እና ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስትር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አርገናል እና እዛ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው። በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን፣ ፍቅራችሁ የሚመነጨውስ እሳቸው በኩባ ህዝብ ሲወደዱ ስላያችሁ ነው ወይስ በተናጥል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው? ስለሳቸው የነበራችሁ ስሜት? ምንም ምንም ከህዝቡ ጋር አገናኝተን ነው አይደለም እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። እንግዲህ በሁለቱ መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለን። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪ ነበር ማለት እንችላለን። እንግዲህ አሁን እንትኑ በመረጃ እንደማውቀው እስከ ስልሳ ሺህ የሚሆን አፍሪካን ተምሯል አፍሪካ ኩባ ውስጥ የሌሎች አህጉራት ሳልጨምር ማለት ነው። እና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለንደሳቸው እና በአጠቃላይ የሄድነው አምስት ሺህ ተብሎ ይገምታል እና እዛም ወጣቶች ደሴት የሚባል ሀቫና ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና የሩቅ ምስራቅ፣ የላቲን አሜሪካ ተማሪዎች ነበሩ። ከነዚ ውስጥ ኢትዮጵያውያኖች አራት ትምህርት ቤት ነበረ እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት እና ሀይ ስኩል እንደዚያ ነው የሚማሩበት የተለያየ ደረጃ ያላቸው ቱሪስት ነበርና፣ ሀይ ስኩሉ መንግስቱ አለማለም ቱሪስት ይባላል። ከዛ ሰኔ ሀያ አንድ የሚባል ነበረ። ቆሬና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገው ኩባ በብዛት የተሳተፈበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲ ውስጥ ዩኒቨርሲቲ ደግሞ አስራ አራት ክፍለ ሀገር አላት፣ ኩባ እያንዳንዱ በየተመደበበት ዩኒቨርሲቲና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርስቲዎች የገቡ ነበሩ፣ እና ስንቀላቀያው ከማንኛውም ከኩባውያንና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ንድና የተማርነው እንደ ማንኛውም ዩኒቨርሲቲ እንደሚያካሄዱ ስርአቱን ተከትሎ ማለት ነው። እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርአት እንነጋገር። ፊደል ካስትሮ በዘጠና ዓመታቸው ከዚህ ዓለም ተሙ በሞት ተለይተዋል ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ፣ እዛ የተማራችሁ ኢትዮጵያውያን አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ፣ ማህበር እንዳላችሁም ነግረውኛል። እና ምንድን ነው መሞታቸውን ስሰሙ ያደረባችሁ ስሜት አቶ ይብራ? እንግዲህ እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሀዘን ነው የተሰማቸው። ወዲያውኑ ነው ተሰባስበን ይሄ ነገር ስሜታችን ለመግለጽ የእሳቸው ሞት ስሜታችን ለመግለጽ ና የፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዛ የኢትዮ ኩባ ፍሬንድሽፕ ፓርክ ላይ ስብሰባ አካሄደን ኢትዮ ኩባ የወዳጅነት አደባባይ ላይ አደባባይ ላይ ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ። ቀደም ሲል አንስቼ ቦታ አለው። በተለያየ መንገድ ይህንን ጥያቄ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው፣ ለሳቸው የመታሰቢያ ስነስርዓት ለማዘጋጀት ለምን አስፈለጋችሁ? ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ አምስት ሺህ የምናክል ኢትዮጵያውያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና የፊደል ካስትሮን ፍቅር ለመግለጽ ብለን ነው ያን ፕሮግራም ያዘጋጀ ነው። ሀዘናችን ለመግለጽ ከህዝቡ ጎን መሆናችን ለመግለጽ። ኩባን ለግማሽ ምዕት ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።